ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ እግዚአብሔር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ሄኖክ ለዘገባ ደጅን ያለው መስታወት አራጋው ደግሞ እዚህ ጋቢና ተቆን ቁጭ ብላለች። ሰላም እንደምናመሻችሁ። በምሽቱ የጋቢና ቪኦኤ በጎንደር ከተማ ስለተካሄደው ሰላማዊ ሰልፍ አጭር ዘገባ ይኖረናል። በኦሮሚያ ክልል፣ በሶማሌ ክልል፣ በአፋር ክልል፣ በአማራ ክልልም የተወሰኑ ህሙማኖች ሪፖርት ተደርጓል። አጣዳፊ ተውከትና ተቅማጥ በሽታ ከአዲስ አበባ በተጨማሪ ወደ ክልሎች መስፋፋቱን መንግሥት አስታውቋል። በዚህም ላይ ዘገባ ይኖረናል። መሪ ማለት እንግዲህ በማህበረሰባችን ውስጥ የተለያዩ ችግሮች ይኖራል። በአንድም ሆነ በሌላ መልኩ ማህበረሰብ ውስጥ ያለውን ሲስተም በመቀየር አዲስ ነገር ለመፍጠር አዲስ ራዕይ ይዞ የሚነሳ ግብ ያለው ሰው ነው ብዬ ነው የማስበው። በዚህ በዩናይትድ ስቴትስ ህዝብና ፕሬዚዳንት ግብዣ ላለፉት ስድስት ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ የቆዩ ወጣቶችን ይዘናል። እንደምናመሻችሁ በድጋሚ አድማጮቻችን። አሁን ደግሞ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። በትላንትናው ዕለት ሐምሌ 24 ቀን ጠዋት በጎንደር ከተማ የተቃውሞ ሰልፍ ተካሂዶ ነበር። ያነጋገርናቸው ነዋሪዎች እንደገለጹት ለሰልፉ መነሻ የሆነው ሐምሌ 5 ቀን 2008 ዓ ም በጎንደር ከተማ ተከስቶ ከነበረው ግጭት ጋር በተያያዘ ነው። በቦታው የተገኙ ነዋሪዎች በመቶዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ህዝቦች አደባባይ መውጣታቸውን የሚገምቱ ሲሆን ተቀርጾ በተለያዩ ሚዲያዎች የተሰራጩ ቪዲዮዎችም ይህን ቁጥር ያሳያሉ። በዚህ ሰልፍ ላይ የተለያዩ መፈክሮችም ተሰምተዋል። አድማጮች፣ ይህን በተመለከተ ሰፋ ያለ ዘገባ ከምሽቱ ሶስት ሰዓት በሚኖረው ፕሮግራማችን ላይ ይዘን እንቀርባለን። የዲሞክራቲክ ኮንጎ ፕሬዚዳንት ምርጫ እንደ አውሮፓውያን አቆጣጠር በመጪው ታህሳስ ሀያ ቀን እንዲካሄድ እና ጆሴፍ ካቢላ ከስልጣን እንዲወርሱ በማለት ተቃዋሚዎች ያቀረቡት ጥያቄ መንግስቱም ቢያለ የተቃዋሚዎች መሪ ኢቴን ቺሴኬዲ ለሌሎች ደጋፊዎቻቸው ትላንት እሁድ ባደረጉት ንግግር ካቢላ ምርጫውን ከመስከረም በፊት ይፋ ካላደረጉ እንደ ከፍተኛ የአገር ክደት ይቆጠራል ብለዋል። ፕሬዚዳንት ካቢላ ምርጫውን ባያካሄዱ ካለማወቅ ሳይሆን ኃላፊነት ያለመሰማት ነው የሚሆነው ብለዋል። አንድ የደቡብ አፍሪካ ምክር ቤት አባልና ፕሬዝዳንት ጃኮብ ዙማ ከመጪው እሮብ ሮብ የከተማ ምክር ቤት ምርጫ በፊት የሚያሰሙት እንካ ሰላንቲያ ኤኤንሲ በምርጫው አሸንፍ ይሆናል ከሚል ስጋት የመነጨ ነው ተባለ። ፕሬዚዳንት ዙማ ትላንት ውድ ባሰሙት ንግግር ህዝቡ ህይወቱን ለማሻሻል ከፈለገ ኤንሲን መምረጥ ይኖርበታል ማለታቸው ተሰምቷል። ኤንሲ ከሀገሪቱ ሁለት መቶ ሰባ ስምንት ከተሞች አብላጫውን የያዘ ሲሆን በአሁኑ ምርጫ ግን ፕሪቶሪያ፣ ጆሀንስበርግና ፖርት ኤልዛቤት ውስጥ ማሸነፉ አጠራጣሪ መሆኑን የህዝብ አስተያየት መለኪያዎች አመልክተዋል። የናይጄሪያ ባለስልጣናት በተጭበረበረ ኢሜይል በብዙ ሚሊዮን የሚቆጠር የሰዎችን ገንዘብ ይወስዳል የተባለ ቡድን መሪን በቁጥጥር ስር አውለዋል። ኢንተርፖል የተባለው ዓለም አቀፍ የፖሊስ አገልግሎትና የናይጄሪያ ገንዘብ ወኪሎች ኮሚሽን ዛሬ ሰኞ በሰጡት መግለጫ የናይጄሪያ ዜግነት ያለውና ማይክ በሚል ስም ብቻ የሚጠራው አርባ አመቱ ግለሰብ ባለፈው ሰኒወር ነው ፖርት ሃርኮርት ውስጥ በተካሄደ አሰሳ በቁጥጥር ስር እንደዋለ አመልክተዋል። ባለስልጣናቱ ገለጻ መሰረት ማይክ ናይጄሪያ ውስጥ ብቻ ወደ አርባ ያህል ሰዎችን በዚህ የማጭበርበር ተግባር እንዳሰማራ ተደርሶበታል። ይህ በእንዲህ እንዳለ እዚያው ቱርክ ውስጥ ከመፈቅለ መንግስት ሙከራ ወዲህ ያለው የፕሬስ ነጻነት አሳሳቢ እየሆነ መምጣቱን ተቺዎች ይናገራሉ። ወደ ሀያ ሺህ ሰዎች ከመደበኛ ስራቸው ተባረው አሁንም ማባረሩ እንደቀጠለ ባለበት ወቅት የአሁኑ ትኩረት ደግሞ መንግስትን በሚተቹ በአጠቃላይ በተቃዋሚዎችና በተለይም በጋዜጠኞች ላይ መሆኑ እየተሰማ ነው። ከመፈንቅለ መንግስት ሙከራ ወዲህ ብቻ 29 ዜጎች ታስረዋል። በተያያዘም የቱርክ ኃይሎች በመፈንቅለ መንግስት ሙከራ ወቅት ፕሬዚዳንት የነበሩት ሆቴል ላይ ጥቃት አካሂደዋል ያሏቸውን 11 ወታደሮች ዛሬ ሰኞ አስሯቸዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ አድማጮች እንግዲህ ለመጀመሪያ የያዝነው ነው ዘገባችን፣ ጎንደር ውስጥ የተካሄደውን የተቃውሞ ሰልፍ የተመለከተ ነበረ። ነገር ግን በቴክኒክ ችግር ምክንያት አልደረሰልንም። ትላንት ሐምሌ 24 ቀን ጠዋት በጎንደር ከተማ የተቃውሞ ሰልፍ ተካሂዶ ነበር። ያነጋገርናቸው ነዋሪዎች እንደገለጹት ለሰልፉ መነሻ የሆነው ሀምሌ አምስት ቀን 2008 ዓ ም በጎንደር ከተማ ተከስቶ ከነበረው ግጭት ጋር በተያያዘ ነው። በቦታው የተገኙ ነዋሪዎች በመቶ ሺዎች የሚቆጠሩ ህዝቦች አደባባይ ጣታቸውን የሚገምቱ ሲሆን ተቀርጾ በተለያዩ ሚዲያዎች የተሰራጩ ቪዲዮዎችም ይህን ቁጥር ያሳያሉ። በዚህ ሰልፍ ላይ የተለያዩ መፈክሮች ተሰምተዋል። ይህንን በተመለከተ በሰልፉ ላይ የተገኙ ሰዎችን ማነጋግረን፣ እንደዚሁም የአማራ ክልል የኮሚኒኬሽን ጉዳዮች ዳይሬክተር ዳይሬክቶሬት አቶ ንጉሱ ጥላሁንን ማነጋግረን ሰፋ ያለ ዝግጅት አዘጋጅተናል። ይህንን በምሽቱ ሶስት ሰዓት በሚኖረው የመደበኛ የአማርኛ ቋንቋ ስርጭታችን በዛ ይዘን እንቀርባለን። Gobe VOA kuke saurare yanzu haka tare da Henok Fente da Mestawot Aragao. Miki talama <laughs> talama talama talama talama Johnny na Gabi na VOA. Ehem! With Enoch Fente and Mestawot Aragao. Ehem! Bra! የአጣዳፊ ትውከትና ተቅማጥ በሽታ ከአዲስ አበባ በተጨማሪ ወደ ክልሎች መስፋፋቱን መንግስት አስታወቀ። የችግሩ ስፋትና የተመዘገቡ በሽተኞች ቁጥር ግን አልተገለጸም። እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ ልኳል። የአጣዳፊ ትውከትና ተቅማጥ በሽታ በተለያዩ የአዲስ አበባ አካባቢዎች መከሰቱ ከተገለጸ ወራት ተቆጥረዋል። የበሽታውን ስርጭትና ቁጥጥር በተመለከተ መረጃዎች ሲሰራጩ የቆዩትም ይህችኑ ከተማ ማዕከል በማድረግ ነው። ዛሬ ይፋ የተደረገው መረጃ ግን በሽታው ወደ ክልሎችም መሰራጨቱን አረጋግጧል። የኢትዮጵያ ጤና ምርምር ኢንስቲትዩት ምክትል ዳይሬክተር ዶክተር ዳዲ ጂማ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት በሽታው ወደ ክልሎችም ተዛምቷል። በኦሮሚያ ክልል፣ በሶማሌ ክልል ክልል በአማራ ክልልም እንደዚሁ የተወሰኑ ህሙማኖች ሪፖርት ተደርጓል። ስለዚህ ይልቁንም የመዛመት አዝማሚያ ያለው ማለት ነው። አጠቃላይ የህብረተሰብ ተሳትፎ ነው፣ ንቅናቄ ያስፈልጋል። ሁላችንም በተደራጀ መልኩ እንቅስቃሴ አድርገን አካባቢያችን ማጽዳት፣ የግል ንጽህናችንን በሚገባ መጠበቅ ምግባችን ንጹህ ስለመሆኑ ማረጋገጥ፣ የምንጠጣው ውሃ ንጹህ ስለመሆኑ ማረጋገጥ ያስፈልገናል። የሁላችንም ድርሻ ይሆናል ማለት ነው። በክልሎችም ሆነ በአዲስ አበባ የተመዘገቡ በሽተኞች ቁጥር ግን በዘገባው አልተጠቀሰም። ቪኦኤ ከዚሁ ኢንስቲትዩትና ከጤና ጥበቃ ሚኒስቴር መረጃ ለማግኘት ያደረገው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዚህ በዩናይትድ ስቴትስ ህዝብና ፕሬዚዳንት ግብዣ ላለፉት ስድስት ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ ቆጥ ቆይተዋል። ወጣቶች ዛሬ እነዚህ ወደ አንድ ሺህ የሚጠጉ ወጣቶች በዋሽንግተን ዲሲ ተሰባስበው ከዩናይትድ ስቴትስ መንግስት ባለስልጣናትና ሴናተሮች ጋር ሲወያዩ ውለዋል። ሄኖክ ሰማዝጌር እዛው ቦታው ተገኝቶ ከነዚህ የማንዴላ ዋሽንግተን ወጣት መሪዎች ጋር ነው የሰነበተው። ዛሬም አሜሪካዊ የፖለቲካ የንግድና የማህበረሰብ መሪዎች ጋር ያደረጉትን ውይይት አስመልክቶ ሊገልጽልን በስልክ በጋቢና ተሳፍሯል። ሄኖክ ግባ ግባ ወደ ታክሲው። እንደምን አላቸው፣ አሳፈራለሁ። የዛሬ ዳርዳሩን እየሰራሁኝ ነው ያለሁት። አስደመሽ እንዳልሽው መስታወት በጣም ደስ የሚሉ ወጣቶች ናቸው እና እኔ ደስ ብሎኛል። እንደው ምን ይመስላል አሁን የፊታችን እሮብ ፕሬዚዳንት ኦባማንም ያገኛሉ የሚል መረጃ ደርሶናል እና እንዲስቲ ጠቅለል አድርገን ንገረን ስላለው ሁኔታ ና አዎ፣ እንግዲህ እነዚህ ወጣቶች ከኢትዮጵያ የመጡት ሀምሳ አንድ ናቸው። ከዚህ በፊት ከአስራ ሁለት እስከ ሀያ የሚሆኑ ወጣቶች ነበረው የሚመጡት። ብዙ ቁጥር ያላቸው ኢትዮጵያውያን ወጣቶች ናቸው ወደዚህ ወደ በማንዴላ ዋሽንግተን መርሃ ግብር እየተሳተፉ የሚገኙት አሁን ዋሽንግተን ዲሲ ነው ያሉት። ከተለያዩ የአፍሪካ ሀገሮች የተጧጡትን ስንጨምር ደግሞ ወደ አንድ ሺህ ይጠጋሉ። እንግዲህ በዛሬው እለት ከኮንግረስ አባላት በተለይ ከሴናተር ኩንስ ጋር በቀጥታ ውይይት አድርገዋል። በሴኔቱ የውጭ ጉዳይ አፍሪካ ንዑስ ኮሚቴ ውስጥ ከፍተኛ ስልጣን ያላቸው ሴናተር ናቸው። አፍሪካ ከዩናይትድ ስቴትስ ጋር ስላላት ግንኙነት፣ የወጣቶች ሚናስ ምን ሊሆን ይችላል በሚል አልፎም ደግሞ የአፍሪካና የዩናይትድ ስቴትስ የወደፊት የጋራ እድገት ፈተናዎች ዙሪያ ሲወያዩ ነው የዋሉት። እነዚህ ወጣቶች እንግዲህ አስቀድመው ለስድስት ሳምንታት ያህል ዩናይትድ ስቴትስ ከመጡ እንግዲህ ስድስት ሳምንት ሆኗቸዋል። በተለያዩ ታዋቂ በሆኑ የዩናይትድ ስቴትስ ትምህርት ቤቶች፣ የትምህርት ተቋማት፣ የአስተዳደር እና የሲቪክ እንደዚሁም የንግድ ተቋማት ትምህርት ስልጠና፣ እርስ በርስ ደግሞ ከምንም በላይ ዋናው ነገር ይሄ ነው። መስታወት የንግድ ልውውጥ ሲያደርጉ ነው የቆዩት። እነዚህ ወጣቶች እንግዲህ እነዚህ ወጣቶች ሄኖክ እንዴት እንደተመረጡ አሁን አዳዲስ አድማጮች ሊኖሩ ይችላሉ። ባለፈው ሳምንት የነበረውን ዘገባ ህን ያላዳመጡ በምንድን ነው ተመርጠው፣ በምን መስፈርት ነው ተመርጠው ወደ ወደዚህ ሊመጡ የቻሉት? ሲሆንም ጥያቄ አለ ተጨማሪ ጥያቄ አለኝ እዚህ ጋ ሄኖክ ቅድም ጠቀስ አድርገዋል። በፊት የነበረው ቁጥር ላይ አሁን በርከት ያለ ቁጥር ተጨምሯል የሚል የመጀመሪያው የተመረጡት እንትኖች ተሳታፊዎች ከአዲስ አበባ ነበር። ከዛ ቀጥሎ ግን እየሰፋ መጥቶ አሁን ደግሞ ከአዲስ አበባም ውጭ ያሉ ሌሎች የክልል ከተሞች ተጨምረው መመረጣቸውን ባለፈውም ዘገባ ስታነሳ ሰምተናል። እና እንዴት ነው የዚህ የምርጫው ሁኔታ የሚለውን አያይዘህ ብትመልስልን በጣም ጥሩ። እንግዲህ በሶስት መስኮች ነው ዋና ዋናዎቹ መስኮች። በንግድ ስራ እንደዚሁም በስራ ፈጠራ ችሎታቸው የተመረጡ አሉ። በመንግስትና ህዝብ አስተዳደር ውስጥ ደግሞ ባበረከቱት አስተዋጽኦ የተመረጡ አሉ። እንደዚሁም ደግሞ በማህበረሰብ ተቋማት አመራር ችሎታቸው የተመረጡ አሉ። በአጠቃላይ በዚህ አመት አንድ ሺህ የሚጠጉ የማንዴላ ዋሽንግተን ተከታታዮች ቢኖሩም በአጠቃላይ ከአፍሪካ ዙሪያ ለዚህ ያመለከቱ ወደ አርባ ሺህ የሚጠጉ ወጣቶች ናቸው። እነዚህ ወጣቶች በማህበረሰባቸው፣ በግል ኑሯቸው የመሪነት ችሎታ ያላቸው የግል ኑሯቸው ማስተዳደር ብቻ ሳይሆን በማህበረሰባቸው ውስጥ ለውጥ ለማምጣት ኑሯቸውን ለማሻሻል፣ ሀገራቸውን ለማሻሻል፣ አህጉራቸውን ለማሻሻል የሚጥሩ ናቸው። እዚህ በዩናይትድ ስቴትስ እንግዲህ በቆዩባቸው ጊዜያት በርካታ ስልጠናዎችን ነው የወሰዱት። ተሞክሮዎችን አሰራሮችን ቀስመዋል። የራሳቸውን ደግሞ አበረታች የሆኑ ታሪኮች እንደዚሁም የመሪነት ብቃት ያላቸው ወጣቶች ናቸውና እርስ በርስ የሚማማሩበት፣ እርስ በርስ የሚወያዩበትና የራሳቸውንም ብቃት ከሌሎች ጋር አብረው በማጣመር ወደ አፍሪካ ወደ ኢትዮጵያ በተመለሱ ጊዜ አብረው እንዲሰሩ የሚያስችል አምድ መፍጠር ነው። እንግዲህ ቁጥሩን ከመጨመር አንጻር ጽዮን ያነሳሽው ጥያቄ ተሳታፊዎቹ አስቀድመው ከአዲስ አበባ እንደነበሩ አሁን ደግሞ በስፋት የተለያዩ ክልሎች የሚሰሩ እየመጡ እንደሆነ ገልጸሻል። አዎ፣ ቁጥሩ እየጨመረ በሄደ ቁጥር በመጀመሪያ እንግዲህ ቀዳሚዎቹ የመጡት ሶስት ነበሩ፣ ሶስቱም ከአዲስ አበባ ነበሩ። ግን እየሰፋ በሄደ ቁጥር በርካታ ሀገሮች እየታቀፉ እንደዚሁም ደግሞ መርሃ ግብሩ ስኬት እያመጣ እንደሆነ የሚያሳይ ስለሆነ በገንዘብም ቢሆን ተጨማሪ እርዳታ እየተገኘበት ያለ ለጉዳይ ጉዳይ ነው እንግዲህ ወጣቶቹ ልምድ ሲቀስሙ፣ እርስ በርስ ሲወያዩ፣ እርስ በርስ ሲተዋወቁ፣ በዚህ ደግሞ በዩናይትድ ስቴትስ ታላላቅ ባለስልጣናትን በመግቢያው እንዳላችሁት ፕሬዚዳንት ባራክ ኦባማን ያገኛሉ። የዩናይትድ ስቴትስ መንግስትና አስተዳደር ትልልቅ ቁልፍ ባለስልጣናትን፣ የንግድ ስራ መሪዎችን፣ የተለያዩ ኩባንያዎችን በሙሉ የመንግስትን እና የህዝብ አገልግሎት ስራ የሚሰሩ ሰዎችን እነዚህን ሁሉ ሲያገኙ ሲያነጋግሩ፣ እንዴት እንደሚሰሩ ሲመለከቱ ነው የቆዩት እና በጣም ተስፋ የተጣለባቸው ወጣቶች ናቸው። አፍሪካን በብቃት ይመራሉ፣ ማህበረሰባቸውን በብቃት ይመራሉ፣ ሀገራቸውን በብቃት ይመራሉ በሚል እሺ ሄኖክ እንግዲህ ከሰዓት አንጻር ብዙ ብናወራ ደስ ይለናል። ይህንን ዘገባ ነገም ከነገ ወዲያም የሚቀጥል ከሆነ ያው አንተን እንጠብቃለን ማለት ነው። አዎ በፌስቡክ ማትቪያ ማህሪክ ላይ ዛሬ ከሰዓት አድማጮቻችን እንዲከታተሉን ለመጋበዝ ፈልጋለሁ። በቀጥታ ከነዚህ ከሀምሳ አንድ ኢትዮጵያውያን እስካሁን ሁለትን ያሰማ ነው። ቀጥለን ዛሬ የምናነጋግራቸው ሌሎች ሁለት አሉ። ከሌሎቹም በቀጥታ በፌስቡክ እናንተም ጥያቄዎቻችሁን እየጠየቃችሁ አድማጮች፣ ተከታታዮች ከእነሱ ጋር የምትወያዩበትም ድረክ ዛሬ ማምሻውን እንፈጥራለን። እንድትከታተሉን እንጋብዛለን። እሺ እናመሰግናለን ሄኖክ። ከዛ በፊት እንግዲህ ሄኖክን አንተን በጣም እያመሰግንን አድማጮቻችንን ግን እንደው ትንሽ ዘና ለማድረግ አንድ ሙዚቃ እንጋብዛቸው። ወንዲማክ <mulayana> Don't you know that Sava și a grena fac sinale mei! Karma scoatră, Karma scoatrea grele și eu. Anci, bubelă, el veca, anci nu mă le știu,

ኢኖክ እንግዲህ ካነጋገራቸው ወጣቶች መካከል ሁለቱን አግኝቷል። ባለፈው ቅድም እንደተናገረው ቀዳሚው ይልቃል ሀሳቤ ነው፣ አስተማሪ፣ የአካል ጉዳተኞች አቅም እንዲገነቡ የሚሰራ ወጣት ነው። እስቲ ወደ ጥያቄ ና መልሱ። ይሄ ይልቃል ሀሳቤ ይባላለው። ሞያዬ በህግ ትምህርት ክፍል የህግ መምህር ነኝ። ደብረ ብርሃን ዩኒቨርሲቲ ነው የምሰራው። ደብረ ብርሃን ዩኒቨርሲቲ ሶስት ዋና ዋና ተግባሮች አሉት እንደ ማንኛውም ከፍተኛ ትምህርት ተቋም። ከእነዚህ ውስጥ አንዱ የኮሚኒቲ ሰርቪሲንግ ነው። ስለዚህ በኮሚኒቲ ሰርቪሲንግ ስር የነጻ ህግ ድጋፍ ማዕከል አለን። ነጻ የህግ ድጋፍ ማዕከሉ ላይ በጥብቅና አገልግሎት ፈቃድ ስላለኝ በዋናነት መክፈል የማይችሉና ተጋላጭ የሆኑ ማህበረሰብ አካላትን ጉዳይ ይዘን እንከታተላለን። በነጻ ድጋሁ እዛ ውስጥ በስፋት እሳተፋለሁ ማለት ነው፣ ጉዳዮቹን ይዞ በመከታተል ረገድ ከዛ ባሻገር ደግሞ በከተማው ላይ የአይነ ስቡራን ማህበር አለን። የአይነ ስቡራን መምህራንና ተማሪዎች የሙያ መደጋገፍ እና ማሻሻያ ማህበር ነው። እዛ ማህበር ላይ በተለይ የአይነ ስቡራን አክሰስ ቱ ኢንፎርሜሽን ወይም ለኢንፎርሜሽን የመረጃ አቅርቦት እንዲኖራቸው ለማድረግ የተቻለን ጥረት እናደርጋለን። ስለዚህ ለአይነ ስውራን መምህራን እና ተማሪዎች ከዩኒቨርስቲው ጋር በመተባበር በኮሚኒ ሰርቪሲንግ አገልግሎቱ ማለት ነው ወይም የማህበረሰብ አገልግሎት ዘርፉ ማለት ነው ከሁለት ጊዜ በላይ የኮምፒውተር ስልጠና ሰጥተናል። ከዛም ባሻገር የልዩ ፍላጎት ባለሙያዎችን ጠርተን እንደዚሁ የኮምፒውተር ስልጠና በዩኒቨርስቲው አማካኝነት ተሰጥቷል። እዛ ውስጥ ስልጠናውን በመስጠት አገልግሎት ሰጥቻለሁ ማለት ነው። በተለይም በአይነ ስውራን ማህበራችን ላይ ደግሞ የተለያዩ የግንዛቤ ማስፊያ ስልጠናዎችን፣ አባላት የኮምፒውተር ትሬኒንግ እንዲያገኙ ማመቻቸትን፣ እንዲሁም የተለያዩ አገልግሎቶች የሚያገኙበትን ማዕከል ለመፍጠርም እየተንቀሳቀስን ነው። በደብረ ብርሃን ከተማ ለአይነ ስውራን የሚሆን የሪሶርስ ሴንተር ነገር ስታብሊሽ ማድረግ በመመስረት አባላት የኮምፒተር አቅርቦት የኢንተርኔት የኦዲዮ የብሬል መጽሐፍት እንዲኖራቸው ለማድረግ የሚያስችል ማዕከል ለመመስረት በደብረ ብርሃን ከተማ ላይ እንግዲህ ፕሮጀክት ቀርጸን እንቅስቃሴ እያደረግን ነው። ይሳካል፣ በቅርብ ቀን እናሳካዋለን ብዬ አስባለሁ። እንዲህ አይነት ስራዎችን እየሰራው ነው የሚገኘው እዛ ማህበር ውስጥ እኔ በማኔጀርነት እየሰራው ነው ያለው ታ እንግዲህ በአሁን ያለው በኦባማ ዋሽንግተን ፌሎሺፕ እንዲያውም በኔልሰን ማንዴላ ስም ተሰይሟል። ታላቁ አፍሪካዊ መሪ። መሪ ማለት ለአንተ የማህበረሰብ ወይም እንደው በአጠቃላይ መሪ ምንድን ነው? መሪ ማለት እንግዲህ በማህበረሰባችን ውስጥ የተለያዩ ችግሮች ይኖራሉ። ማህበረሰባችን ያለ ሲኖር የነበረበትን ልማዳዊ ድርጊቶችን በመቀየር ትራንስፎርሜሽን ወይም ደግሞ ሽግግር ይፈልጋል ማህበረሰቡ እና በአንድም ሆነ በሌላ መልኩ ማህበረሰብ ውስጥ ያለውን ሲስተም በመቀየር አዲስ ነገር ለመፍጠር አዲስ ራዕይ ይዞ የሚነሳ ግብ ያለው ሰው ነው ብዬ ነው ማስበው። ቀጣዩ የሄኖክ ዘገባ አሁንም ወደዚህ ወደ ያሊ ነው የሚያቆየን። ቀጣዩ እንግዳም መምህርና የአካባቢ ጥበቃ ወጣት የማህበረሰብ መሪ ነው። ሰውነት ተስፋዬ ይባላል። ከሄኖክ ጋር ቆይታ አድርጓል። ሰውነት ተስፋዬ እባላለሁ። መደወላቡ ዩኒቨርሲቲ የቱሪዝም ማኔጅመንት ትምህርት ክፍል መምህር ነኝ። እንዲሁም የመደወላቡ ዩኒቨርሲቲ የሰስቴናብል ቱሪዝም ክለብ የሚባል መስራችና ስራ አስኪያጅ ነች። ምንድን ነው የሚሰራው ስቴናብል ቱሪዝም ክለብ? ሰስቴናብል ቱሪዝም ክለብ የሚሰራው በዩኒቨርሲቲያችን በቅርብ አቅራቢያ የሚገኘው የባሌ ተራሮች ብሔራዊ ፓርክ ጥበቃ ዙሪያ የግንዛቤ ማስጨበጫ ስራዎችን መስራት ነው። በውስጡ ለሚኖሩ ሰዎች እና ለተሳፋሪዎች፣ ለመንገደኞች መንገድ በሚጠቀሙትን የግንዛቤ ስራ ማስጨበጫ መስራት ነው። ከማጋ ነው የምትሰሩት? እንዴት ነው ግንዛቤ ሀሳብ የምታስጨብጡት እንዴት ነው ሰው ምታደራጁት? ምንሰራው ያው ተማሪዎቻችንን፣ መምህራኖችን፣ እንዲሁም በባሌ ተራሮች ብሔራዊ ፓርክ የሚገኙ ሰራተኞችን፣ እንዲሁም በቱሪዝሙ ዙሪያ እና በአካባቢው ጥበቃ ዙሪያ የሚሰሩ ሌሎች ሴክተር መስሪያ ቤት የሚሰሩ ሰዎችን በማስተባበር ለምሳሌ የጽዳት ዘመቻ እናደርጋለን። ለምሳሌ በብዛት አሁን ችግር የሆነው ፓርኩን አቋርጦ በሚሄደው መንገድ የሚጠቀሙ ሳፋሪዎች እና መንገደኞች ፕላስቲክ ቦትልስ የተለያዩ ፌስታሎች፣ ሌላ ቆሻሻዎች በብዛት ይጣላል እና እሱን የማጽዳት ስራ እንዲሁም ደግሞ የግንዛቤ ማስጨበጫ ስራ ለምሳሌ ማረግ ያለባቸውና የሌለባቸውን ነገሮች በተለያዩ ፎልደር በመበተን ነው ሊፍሌት በመስጠት እንዲሁም እዛውም ኦንዘ ስፖት እያቆምን መኪናውን ተሳፋሪዎችንም፣ ሹፌሮችንም እናስተምራለን ማለት ነው። ለውጥ አምጥታችኋል? ብዙ ሰዎች ከዛ በኋላ በጣም አዌር ነዋል። ለውጡ አሪፍ ነው፣ አበረታች ነው። ግን ብዙ መስራት ይጠበቅብናል አሁንም። መሪ ማለት ለአንተ ምንድን ነው? አመራ መሪ ነኝ ብዬ አስባለሁ። ምክንያቱም ሰዎችን ለምሳሌ አንድ ችግር አለ በጣም መፈታት ያለበት ችግር። ስለዚህ ያን ችግር በደንብ አይቶ ምን ያህል ችግሩ ትልቅ ችግር እንደሆነ በደንብ ተረድቶ በዛ ዙሪያ ሰዎችን ማስተባበር፣ ጊዜውን፣ ሪሶርስን አንድ ላይ አስተባብሮ፣ ሰዎችን አነቃክቶ፣ አሳምኖ፣ ስለ ችግሩ ነገር በደንብ አስረድቶ ማንቀሳቀስ ያው የመሪነት ሚና ስለሚያስፈልገው ያው አይ ቲንክ መሪ ነኝ ብዬ አስባለሁ። ያ ማለት ከትምህርት ከመስጠት ባሻገር ያው ዩኒቨርሲቲዎች አንዱ ዓላማ የማህበረሰብ አገልግሎት መስጠት ነው። ስለዚህ በተለያየ ጊዜ አጫጭር ስልጠናዎችን በጣም ቆላማ የባሌ ዞኖች ውስጥ ድረስ በመሄድ እንሰጣለን። ከአካባቢ ጥበቃ ጋር እንዲሁም ከቱሪዝም ልማት ጋር ተያይዞ እንዲሁም ከቅርስ ጥበቃ ጋር ተያይዞ የተለያዩ ባለድርሻ አካላትን መርጠን ትሬኒንግ እንሰጣለን። ምናልባትም ያው ባሌ የባሌ ተራሮች ብሔራዊ ፓርክ ብዙም አቴንሽን ያልተሰጠው ነገር ግን የዓለማችን በጣም ባዮዳይቨርሲቲ ሪች የሆነ ፓርክ ነው። ሌላው ምናልባትም ሰባት ብርቅዬ እንስሳቶች አሉ በኢትዮጵያ አጥቢ እንስሳቶች፣ ከዛው ውስጥ አምስቱ ባሌ ውስጥ ነው የሚገኘው። ሌላው ምናልባትም በአራት በአፍሪካ አዋፋትን ለማየት አራተኛው ተመራጭ ቦታ ነው። እንዲሁም ደግሞ ከዛም በላይ ከዚህ ከኢኮሎጂካል እና ከቱሪዝም አገልግሎቱ ባሻገር በጣም ትልቅ ጥቅሙ በሳውዝ ኢስት ኢትዮጵያ የሚኖሩ በሶማሊያ እንዲሁም ኬንያ ድረስ የሚኖሩ 12 ሚሊዮን የሚጠጉ ህዝቦችና እንዲሁም ከብቶቻቸው ከባሌ ተራሮች ከሚመነጨው ከአርባ በላይ ከሆኑ ወንዞች ነው ዲፔንድ የሆነው። ስለዚህ በጣም በጣም ባሌ ማውንቴን ናሽናል ፓርክ መጠበቅ በጣም ያስፈልጋል ማለት ነው። ምክንያቱም በጣም ኢምፓክቱ በጣም ብዙ ነው የሚሆነው የአራዊቶች መጥፋት ብቻ ሳይሆን ተያይዞ የሚመጡ ብዙ ክራይሶች ስላሉት በጣም መንከባከብ ያስፈልጋል። ፓርኩ በአሁኑ ሰዓት በጣም አደጋ ላይ ነው። ላይክ በፓርክ ውስጥ የሰፈሩ ሰዎች በተለይ አርብቶ አደሮች ናቸው በአብዛኞቹ። ስለዚህ እነዚህ አርብቶ አደሮች ለከብቶቻቸው አዲስ ሳር እንዲበቅልላቸው ለማድረግ በየሶስት አመቱ ያቃጥላሉ። ስለዚህ በዚህ ዙሪያ የሆነ ፕሮጀክት ተሰርቶ ለከብቶቻቸው አማራጭ እንትን ተሰጥቷቸው ካልሆነ በጣም አስቸጋሪ ነው የሚሆነው። ይሄንን በጣም አጽንኦ ሰጥቼ መናገር እፈልጋለሁ። ምክንያቱም የባሌ ተወላጅም እንዲሆን ይችላሉ የኦሮሚያ ወይ ደግሞ በአጠቃላይ የአካባቢ ጥበቃ የሚቆረቆሩ ሰዎች ትኩረት ሰጥተውት ሰፖርት እንዲያደረጉ ነው። በጣም ሰዎች ጆይን እንዲያደረጉን ሬን አቀርባለሁ። በዚህ አጋጣሚ ማንኛውም ኢትዮጵያዊ በተለያየ አለም ያለን ይህንን ፓርክ ከጉዳት ከአደጋ ማዳን አለብን የሚል ነው። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት እስከ ምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ60 80 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ14 31 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። አሁን ደግሞ ወደ መጨረሻው ዘገባችን ስናመራ የደቡብ ሱዳን የእርሻና የተፈጥሮ ሀብት ሚኒስቴር ሆነው ሲያገለግሉ የቆዩት የተቃዋሚ ፓርቲ መሪ ዶክተር ላም አኮል ስልጣናቸው መልቀቃቸውን አስታውቋል። ምክንያታቸው ፕሬዚዳንት ሳልቫኪር ማያርዲት የሰላም ስምምነቱን ፍቀውታል የሚል እንደሆነ ተናግረዋል። ዶክተር ላም አኮል ለአሜሪካ ድምጽ በሰጡት ቃል ደቡብ ሱዳን ውስጥ ተግባራዊ የሚደረግ የሰላም ስምምነት የለም ብለዋል። ዓለም አቀፉ ማህበረሰብ በበኩሉ የደቡብ ሱዳን ወገኖች ወደ ድርድር እንዲ መለሱ እየጎተጎተ ነው። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አልኳል። የደቡብ ሱዳን የተኩስ አቁም ስምምነት አልያዘም፣ የሰላም ሂደቱም አልሰመረም። አንዱ ሌላውን ተጠያቂ የሚያደርግበት ጣቱን የሚቀስርበት አዙሪትም ቀጥሏል። ዛሬም የብሔራዊ አንድነት የሽግግር መንግስቱ አንድ ሚኒስትር ስልጣናቸውን በገዛ ፈቃዳቸው ለቀዋል። የእርሻና የምግብ ዋስትና ሚኒስትር የነበሩት ዶክተር ላማኮል ከፕሬዚዳንት ሳልቫኪር ማያርዲትም ሆነ ከአማጽያኑ መሪ ዶክተር ሪያክ ማቻር ውጭ የነበሩ ፓርቲዎችን በመወከል በሰላም ስምምነቱ የተሳተፉ ናቸው። በሽግግር መንግስቱ ለእነዚህ ፓርቲዎች የተመደበውን የሚኒስትርነት ቦታም ይዘው ቆይተዋል። ዛሬ ግን ከዚህ ኃላፊነታቸው መልቀቃቸውን ይፋ አድርገዋል። ለዚህ ያበቃቸው ምን እንደሆነ የጠየኳቸው ሚኒስትሩ ተከታዩን መልሰዋል። ኤንድ ዘ ሪዝን ፎር ዱዊንግ ዛት ኢዝ ዛት አይ ዋዝ ዜር ቱ ኢምፕሊመንት ዘ ፒስ አግሪመንት ኤንድ ሲንስ ዘ ፕሬዚደንት ሀዝ ዲሳይደድ ቱ ስክራፕ ዘ ፒስ አግሪመንት እዚያ የነበርኩት የሰላም ስምምነቱን ለመተግበር ነበር። ፕሬዝዳንቱ ግን የሰላም ስምምነቱን ለመፋቅ በመወሰናቸው ከእንግዲህ ከዚያ የሚያቆየኝ ምክንያት አይኖርም። ፕሬዝዳንቱ የሰላም ስምምነቱን ሰርዘውታል። ተቀዳሚ ምክትል ፕሬዝዳንቱ ከዋና ከተማይቱ ጁባ ተባረዋል። የጸጥታ መዋቅሮችም አልተዘረጉም። ፖለቲካዊ ሂደቱም አብቅቶለታል። የእነኚህ ሁሉ ድምር የሚያሳየው ጁባ ላይ ተግባራዊ የሚደረግ የሰላም ስምምነት ያለመኖሩን ነው። በደቡብ ሱዳን የተመሰረተው የብሔራዊ አንድነት የሽግግር መንግስት እንቅፋት የገጠመው ከሶስት ሳምንታት በፊት ነው። የፕሬዝዳንት ሳልቫኪር ማያርዲትና የተቀናቃኛቸው ዶክተር ሪያክ ማቻር ሀይሎች ተኩስ ሲለዋወጡ በሽግግር መንግስቱ የተቀዳሚ ምክትል ፕሬዝዳንትነቱን ቦታ ይዘው የነበሩት ዶክተር ሪያክ ማቻር አገር ለቀው የሄዱት ከዚህ በኋላ ነው። ይህንን በስራ ገበታ ላይ እንዳለ መገኘት የቆጠሩት ፕሬዝዳንት ሳልቫኪር ማያርዲት በምትካቸው ሌላ ሰው መሾማቸውም ሁኔታውን አወሳስቦታል። አዲሱ ተቀዳሚ ምክትል ፕሬዝዳንት ጄኔራል ታባን ደንጋይ የማቻር ቡድን ዋነኛ ተደራዳሪ የነበሩ ናቸው። ዓለም አቀፉ ማህበረሰብ ሁለቱ ወገኖች ውጊያ እንዲያቆሙና ችግሮችን በውይይት እንዲፈቱ እያሳሰበ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በአዲሲቱ አፍሪካዊት ሀገር የቀጠለውን ውጊያ አውግዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እንግዲህ የዛሬው ፕሮግራማችን በዚሁ ሊጠናቀቅ ነው። አዎ፣ በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አድማጮች አስተያየታቸውን ያድርሱን። በሰላም በጤና ያገናኘን እያልን ስናስተናግዳችሁ ያመሸነውን መስታወት አራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ። መልካም ምሽት።